በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ ህሩይ አባ ዮሴፍ ደስታ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ትላንት መስከረም ሰባት ሁለት ሺህ አስራ ሰባት ዓመተ ምህረት በጎንደር ከተማና አካባቢዋ በነበረው የተኩስ ልውውጥ በአብያተ ክርስቲያናት ቅጥር ግቢ ውስጥ በነበሩ ሰዎች ላይ የሞትና የመቁሰል አደጋ መድረሱን ተናግረዋል። የዛዊት ማርያም ቤተክርስቲያን ላይ አንድ አቋቋም አዋቂ የአቋቋም ተማሪ አገልጋይ ሞቷል። የአቋቋም መምህር ነው፣ በመምህርነት አያገለግልም እንጂ አቋቋም አዋቂ በጣም የቤተክርስቲያን አገልጋይ ሰው ሞቶብናል። እሱ ትናንት ተቀብሯል። እንደገና ደግሞ አማኑኤል ቤተክርስቲያን ላይ ሶስት ዲያቆናት ተመቶብናል። ተማሪዎች ከሶስቱ አንዱ ህይወቱ አልፏል። ሁለቱም አሁን የመትረፋቸው ጉዳይ አጠራጣሪ ነው። በጣም የሚያሰጋ ነው። ያለው አጠቃላይ እነሱ ከሞቱበት አካባቢ አሁን ካልኩሽ አካባቢ በአጠቃላይ ቤቱ የተመታው የተደረመሰው ምን ያለው በከባድ መሳሪያ ነው የተመታው። በጎንደር ከተማ ውስጥ የሚገኘው ፈለገ ሕይወት ቤዛዊት ማርያም ቤተ ክርስቲያን ስራ አስኪያጅ መሆናቸውን የነገሩን መልአከ ሕይወት መምህር አብይ ዘላለም በበኩላቸው ትናንት ቅዳሴ በኋላ በቤተ ክርስቲያኑ ቅጥር ግቢ ውስጥ የገቡ ታጣቂዎች አንድ የቤተ ክርስቲያኑን አገልጋይ ገለው አንድ ተማሪ መቁሰላቸውን ተናግረዋል። የትኛው አካል የሆነኛ አላውቀውም። መሳሪያ የታጠቀ ቤተክርስቲያኗን ከባት ነበር ከዛ አካባቢ ሁላችንም የራሳችን ህይወት ለማዳን ነው የተራወጥ ነው እና ከዛ መካከል ተማሪዎች ቁመት ማይሌት አድረው በየጎጆቸው ተኝተው ነበር። ተኩስ ገብቶ ሳይሆን ሌላ ነገር እንቅስቃሴ ፈጽሞ ሳይሆን ማይሌት ቁመት አድሮ ደክሞት ተኝቶ እያለ ነው። እንግዲህ መተው ትሄዱና የቤተ ክርስቲያኗን በር በጉባኤ ቤቱ ያለውን በር ሰብረው ነው የገቡ። ከዛ በኋላ ልዩ ከዛ አካባቢ ነው የነበረው። ከቤተ ክርስቲያኗ ጎን ካለው ዶርም ነው ተኝቶ የነበረ። ከዛ መጥተው ይደዋለኝ። የሞተው መአዛ ሲሳይ ይባላል። ያቋቋም ተማሪ ነው። በቤተ ክርስቲያናችን ለሰባት አመት አቋቋምን ሲማር የቆየ ወንድማችን ነው። አንደኛው ደግሞ ከእሱ ጋር ተኝቶ የነበረው ሰሎሞን የሚባል ልጅ ነው። ሁለት ተማሪዎች ታፍነው ነው ወስደዋቸው አለኝ። እነሱ ው ዛሬ ተለቀዋለኝ አለኝ። መረጃለኝ መረጃ አለኝ ቤተ ክርስቲያኑ ኃላፊ ቢሆነም በአካባቢ ያሉትኝ ብዙ ቤቶች ተደብድበዋለኝ። ከአካባቢ ከአካባቢያች ትናንትና ምሽ የተቀበረ ሕጻን እሱም የአስራ ስምንት አስራ ዘጠኝ ዓመት ሕጻን እሱም ተቀብሯል። ምሽት የሞርተር ተባራሪ ነው ማታው የሚባለው። ከቤተ ክርስቲያኑ አቅራቢያ እንደሚኖር የገለጸልን ይሁኔ ዳኛው የተባለ አንድ የአይን እማኝ ትላንት በነበረው የተኩስ ልውውጥ በከባድ መሳሪያ የተመቱ መኖሪያ ቤቶች መመልከቱን ተናግሯል። ቤዛዊት ማርያም ከአስራ ሁለት ሰዓት ጠዋት ጀምሮ በከባድ መሳሪያ ስንድብድብ ነው ያረፈድምን እኔ እዛ የቤተ ክርስቲያኗ ጎረቤትም የራሴ ቤት ውስጥ ነው መኖረው። ብዙ ነው የተመታ፣ በጣም ብዙ ወድሟል። ምንም እንደው ዊትነስ ራሱ መላክ ይቻላል። በአይን ምናምን በጣም ብዙ ውድመት ነው የደረሰው። ነጽንም ከቤታችን ቁጭ ብለን አሁን የኔ ቤት ሰርቪሶቹ ብትንትን ብለዋል። መስታወቱ ሁሉ ተፈረካክሷል። ጎረቤቶቼ ጣራ በሙሉ ተነስቷል። በግራ በቀኝ ያሉት ጎረቤቶቼ፣ ፊት ለፊት ያሉት፣ ከኋላም ያሉት ቀለሞች ሁሉም ተመጥተዋል በጎንደር ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ባለሙያ መሆናቸውን የገለጹልን ስማቸውን እንዳንጠቅስ ድምጻቸውንም እንዳንጠቀም የገለጹልን ታማኝ የመረጃ ምንጭ ትላንት እርሳቸው እስከነበሩበት ድረስ ወደ ሆስፒታሉ አስር ያህል ሰዎች ቆስለው መግባታቸውን ለአሜሪካ ድምጽ ተናግረዋል ከመካከላቸው ሕይወታቸው ያለፈ ስለመኖራቸው ግን ከመግለጽ ተቆጥበዋል። የጎንደር ከተማ አስተዳደር ዛሬ ከሰዓት በፌስቡክ ገጹ በወጣው መረጃ በትላንትናው ዕለት መስከረም 7 2017 ዓመተ ምህረት በጸጥታ ችግር ምክንያት ተቋርጦ የነበረው የትራንስፖርትና የንግድ ተቋማት አገልግሎት ዛሬ መስከረም 8 2017 ዓመተ ምህረት በተሟላ ሁኔታ መጀመሩን ገልጿል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳን ጠቅስ የጠየቁ የከተማዋ ነዋሪ ግን እስከዛሬ መስከረም 8 ከሰዓት በኋላ ድረስ ምንም አይነት እንቅስቃሴ አለመጀመሩ ነግረውናል። አልወጣም። ምክንያቱም ለመውጣት ቢያንስ ወይ ያለው አስተዳደሩ ወጥቶ ወጡ ወደ ስራ ሰላም ነው ምን ብሎ ሊነግር ይገባልኝ ለህዝቡ እና ይሄ መረጃ ስለሌለ ያው ትናንት ጀምሮ እንደተቀመጥ ማለት ድንገት ከአስራ ሁለት ሰዓት ጀምሮ ትናንት ተኩስ ተከፈተ። ሁሉም ሰው ቤት እንደተዘጋ ቀረ ቀረ በቃ ከዚያ በኋላ ያ ለምን ተኩስ ተከፈተ ለምን ቆመ? አሁንስ ያለው ምንድን ነው ስለሚለው ነገር ምንም አይነት መረጃ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቃህሩ አባ ዮሴፍ ደስታም በከተማው ጉዳት እንደደረሰባቸው የተጠቀሱት አብያተ ክርስቲያናትን ሄደው ለመመልከት እንዳልቻሉ ተናግረዋል። ቀበሌ ሶስት ደግሞ አንድ ቤት ላይ ጉዳት ደርሶ ወደ አምስት ቤተሰቦች ከባድ ጉዳት ደርሶባቸው ሆስፒታል እየታከሙ እንደሆነ ነው ኢንፎርሜሽን የደረሰን። ወጥተን ከቦታው ድረስ ለመሄድ ግን ትራንስፖርትም ስለሌለ እኛም መንቀሳቀስ ስለማንችል ያድረስ መሄድ አልቻልንም። ወይ ዛሬ ከሰዓት፣ ካልያም ደግሞ ነገ ጠዋት ሄደን የደረሰውን ጉዳት መጠን እናያለን ብለናል። ጎንደር ከተማ በሚገኙ አብያተ ክርስቲያናት እና በሌሎች አካባቢዎች የትላንቱ ግጭት ተከትሎ ደረሰ የተባለውን ጉዳት ለማጣራትና ተጨማሪ መረጃ ለማግኘት የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የእጅ ስልክ ላይ ብንደውልም ስልኩ ባለመስራቱ ምክንያት ምላሻቸውን ማካተት አልቻልንም። በንጹሐን ዜጎች ላይ እየደረሰ ያለውን ጥቃት በተመለከተ ትላንት ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች አስተያየታቸውን የሰጡት የአማራ ፋኖ ጎንደርዝ መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነህ ድረስ የመንግስት ኃይሎችን ወንጅለዋል። ከፌዴራል መንግስቱ ተጨማሪ መረጃ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ዛሬም ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ከዚህ ቀደም ለቀረበ ተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪሎችን የሚጠብቁበት ሕጎች እንዳሏቸው ጠቅሰዋል። የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት እንደማይፈጽሙም ተናግረዋል። ሰራዊቱ እርምጃ የሚወስደው የሰላማዊ ሰዎችን ደህንነት በሚጠብቅ መልኩ ነው በማለት ማብራራታቸውም ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።